ባለፈው ሳምንት ትግራይን የወረረው የአንበጣ መንጋ የመከላከል እርምጃዎች ከተወሰዱባቸው አካባቢዎች ወደ ሌሎች አዳዲስ ቦታዎች እየተዛመተ መሆኑ ተገልጿል። የትግራይ ክልል ትምህርት ቢሮ የአንበጣውን መንጋ ለመከላከል የሁለተኛ ደረጃ ትምህርት ቤቶችና የኮሌጆች ተማሪዎች እንዲሁም አስተማሪዎች መከላከል ላይ እንዲሰማሩ ጥሪ አቅርቧል። ሙሉጌታ አጽበሀ ዝርዝር አለው። ወደ ትግራይ ክልል ከገባ አንድ ሳምንት የሆነው የበረሃ አንበጣ መንጋ ወደ ተለያዩ የክልሉ ወረዳዎች መስፋፋት መቀጠሉ ተገልጿል። በክልሉ የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ እስካሁን የአንበጣ መንጋው ዘጠኝ ወረዳዎች ማካለሉን ተናግሯል። ክልል ኦሮሚያና በአማራ አካባቢም ትልቅ ዋርም ስለሚታይ አፈር አካባቢም ስላለ መከሰቱ ግራንት ሊሆን ስለማይችል ህብረተሰቡ በጥንቃቄ ማሳውን በትኩረት እንዲመለከል እንመክራለን። እስካሁን ድረስ በጣም ከፍተኛ ደረጃ የሚገለጽ ነው። የትግራይ ህዝብ ብሎም ያሳየበት አንድ ለቱ የገለጸበት ሁኔታ ነው ያለው። በአሁኑ ሰዓት የበረሃ አንበጣ ተብሎ የሚታወቅ መንጋ ቀድሞ ከታየባቸው በተጨማሪ አዳዲስ አካባቢዎችን እየወረሩ ይገኛሉ ብሏል። በዛሬው ዕለት አንበጣው ጋንታ አፈሹም ወረዳን እንደወረረ አቶ ሚካኤል ተናግሯል። አንበጣው አንድ አካባቢን ትቶ ወደ ሌላው መውረሩ ለመከላከል ችግር ይፈጥር እንደሆነ አቶ ሚካኤልን ጠይቄያቸዋለሁ። መንጋ ነው የሚታያሉ እና በተለያየ አካባቢ ሲገባ ስለቆየ ያንን መንጋ ህብረተሰብ ያንንበታ መንጋ ባበረበት አካባቢ የኬሚካሎች የተካሄደበት ነው የሚገኘው። ስለዚህ የኬሚካሎች የተካሄደበት ግን ወዲያው አይሞትም ስለሚችል ሁለት ቀን አንድ ቀን ሊቆይ ስለሚችል እየተዳከመ ስለሚሞቅ በየአካባቢው የሚታይበት ወይ የሚከሰትበት ሁኔታ አለ። ሌላው ደግሞ ከዛ ከቴሚካል አምነተ ደግሞ ሌላ ቦታም የሚከሰትበት ባህሪያው ስለሆነ ይህኛውን ለመከላከል ብዙ ችግር የሆነው ነገር ግን አሁን በህብረተሰቡ ትልቅ ትብብር አሁን የመዳከም ስራ የስራ ነው። የትግራይ ክልል ትምህርት ቢሮ የሁለተኛ ደረጃ ተማሪዎችና በክልሉ መንግስት በሚተዳደሩ ኮሌጆች የሚገኙ ተማሪዎችና አስተማሪዎች ትምህርት አቋርጠው የአንበጣ መንጋውን ለመከላከል ከዛሬ ሁለት ጀምሮ ለሶስት ቀናት በሁሉም የ የትግራይ አካባቢዎች እንዲሰማሩ መደረጉ አሳውቀዋል። የቢሮው ምክትል ኃላፊ አቶ ባህታ ወልደ ሚካኤል በዛሬው እለት በሰጡት መግለጫ ተማሪዎችና አስተማሪዎች አንበጣውን የመከላከል ስራ ከተጠናቀቀ በኋላ የትምህርት ጊዜውን ለማካካስ ቅዳሜና እሁድ መማር ማስተማር እንዲቀጥል ተወስኗል ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቅለም።